የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን እንደምናመሻችሁ በ25 ና በ31 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መጋቢት 15 2006 ዓ ም ስርጭት ጀመረ። እንደምናምሽታችኋል። የምሽቱ አስተናጋጆቻችሁ እኔ ቆንጅ፣ እኔም ሶሎሞን አባተ። ስለዚህም የበረራ ቁጥር ኤምኤች 37 ደቡባዊ ህንድ ውቅያኖስ ውስጥ መግባቱን ስገልጽላችሁ በታላቅ ሐዘን ነው። የማሌዥያው ጠቅላይ ሚኒስትር ናጂብ ራዛክን ድምጽ ነው የሰማ ነው። በረራ ላይ እንዳለ ጠፍቶ ከሁለት ሳምንት በላይ ሲታሰስ ስለሰነበተው አውሮፕላን እጣ ፈንታ ዛሬ ከተናገሩት የተቀነጨበ ነው። ዜና አለን። ግብጽ በ529 የሙስሊም የወንድማማችነት አባላት ላይ የሞት ቅጣት ፈረደች። ሩሲያ ዩክሬን ላይ ወስዳለች ለሚሉት እርምጃ የሚገባትን ዋጋ ለመስጠት አሜሪካና አውሮፓ አንድ ሆነው ቆመዋል ሲሉ ፕሬዝደንት ባራክ ኦባማ ተናገሩ። ዋና ዋና ዜናዎች ናቸው። አሁን የሰዓቱን የዓለም ዜና እናሰማችሁ። በዩክሬን ላይ በወሰደችው የኃይል እርምጃ በሚሰጡት ምላሽ ሀገራቸውና አውሮፓ በአንድነት ይራመዳሉ ሲሉ የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ አስታውቀዋል። ሚስተር ኦባማ ይህን የተናገሩት የሰባቱ ኃያላን ሀገሮች መሪዎች ኔዘርላንድስ ላይ ከሚያካሂዱት የአስቸኳይ ስብሰባ አስቀድሞ ለጋዜጠኞች በሰጡት አስተያየት ነው። የጂ ሰባት ስብሰባ ሩሲያ የዩክሬኗን ግዛት ክሬሚያን በስሯ ያስገባችበትን እርምጃ የተለየ ትኩረት እንደሚሰጠው ተጠብቋል። ተንታኞች እንዳስረዱት የሩሲያ ወታደሮች የክሬሚያን ድንበር ዘልቀው የገቡበትን የኃይል እርምጃ ጨምሮ ሞስኮ ለፈጸመችው ድርጊት ምዕራባውያኑ የጣሉትን ማዕቀብ የሚያጠናክርና የሚያስተባብር ውሳኔ ያሳልፋል። በመጽሔቱ ክፍለ ጊዜ ዘገባ ይኖራል። ማሌዥያ የጠፋው የመንገደኞች ጀቷ ደቡባዊ ሕንድ ውቅያኖስ ውስጥ መውደቁን አንድ የሳተላይት መረጃ ግምገማ እንዳመለከተ ተናገረች። የማሌዥያ ጠቅላይ ሚኒስትር ናጂብ ራዛክ ዛሬ ሰኞ በሰጡት መግለጫ አንድ የብሪታንያ ኩባንያ ባሰባሰበው የሳተላይት መረጃ ላይ በመመርኮዝ በአይሮፕላኑ በረራ ላይ የተካሄደ ይበልጡን ጠለቅ ያለ ምርመራ እንዳሳየው የማሌዥያው አይሮፕላን በረራ ቁጥር ሦስት መቶ ሰባ ከፔርት በስተምዕራብ ርቆ ባለ የህንድ ውቅያኖስ ውስጥ ወድቋል ብለዋል። ከማሌዥያ ዋና ከተማ ከኳላላምፑር ወደ ቤይዥንግ ይጓዝ በነበረው አውሮፕላን ውስጥ የነበሩት የ239 ተሳፋሪዎች እጣ ፈንታ ለቤተሰቦቻቸው መነገሩን ጠቅላይ ሚኒስትሩ ራዛክ አስረድተዋል ስለዚህም የበረራ ቁጥር ኤምኤች 370 ደቡባዊ ህንድ ውቅያኖስ ውስጥ መግባቱን ስገልጽላችሁ በታላቅ ሐዘን ነው። ጠቅላይ ሚኒስትሩ ይህን የተናገሩት የአውስትሬሊያው የባህር ኃይል መርከብ የጠፋውን አውሮፕላን ስብርባሪ ባሪ ከሀገሪቱ በስተደቡብ ምዕራብ ደቡባዊ ህንዱ ውቅያኖስ ውሃ ውስጥ ለማግኘት አሰሳውን በቀጠለበት በዚህ ወቅት ነው። የአውስትራሊያ ጠቅላይ ሚኒስትር ቶኒ አበት የሀገራቸው የባህር ኃይል መርከብ በውሃው ላይ ቢያንስ ሁለት ትላልቅ ነገሮች ሲንሳፈፉ ቅኝት ላይ በነበሩ አውሮፕላኖች ታይተዋል በተባሉበት አካባቢ እንደሚገኝ ገልጠዋል። ታይቷል የተባለው አንደኛው ግራጫ ወይም ቀጠልያ ቀለም ያለው ሁለተኛው ብርቱካንማና ክብ ነገር መሆኑን ጠቅላይ ሚኒስትሩ ገልጸዋል። ዛሬ ቀደም ብሎ ቻይና ለፍለጋ የተሰማሩ አውሮፕላኖቿ በውሃው ላይ ሁለት ትላልቅና በርካታ ጥቃቅን ነገሮች ሲንሳፈፉ አይተዋል ብላለች። የብዙ ሀገሮች አውሮፕላኖችና መርከቦች ናቸው ከአውስትሬሊያ በስተደቡብ ምዕራብ በ2500 ኪሎ ሜትር አድማስ ውቅያኖስ ውስጥ ፍለጋ የተሰማሩት። ይህ በዚህ እንዳለ የዩናይትድ ስቴትስ የባህር ኃይል በማሌዥያው አውሮፕላን ፍለጋ የሚያግዝ የአውሮፕላን መረጃ መመዝገቢያ ወይም ብላክ ብላክ ቦክስ ፈላጊ እንደሚልክ አስታውቋል። የዩክሬን ጊዜያዊ መንግሥት ወታደሮቹ ከክሪሚያ እንዲወጡ አዘዘ። ይህንን ያደረገው ባለፉት ሶስት ቀናት የሩሲያ ኃይሎች በክሪሚያ ያሉ ሶስት የተለያዩ ወታደራዊ ተቋማትን መቆጣጠራቸውን ተከትሎ ነው። ሩሲያ ክሪሚያን ወራ ስለያዘች ወታደሮቻችንን እናስወጣለን ስትል ዩክሬን ዛሬ አስታውቃለች። የዩክሬን ጊዜያዊ ፕሬዚደንት አሌክሳንደር ተርችኖቭ በሰጡት መግለጫ የሀገራቸው ወታደሮች ከጥቁሩ ባሕሯ ልሳነ ምድር ክሪሚያ እንዲወጡ መታዘዛቸውን ገልጠዋል። ይህ እርምጃ የተወሰደው የሩሲያ ኃይሎች በዩክሬን ወታደሮችና በቤተሰቦቻቸው ላይ ዛቻ እያሰሙ በመሆኑ ነው ሲሉ ጊዜያዊው ፕሬዚደንት ተናግረዋል። የሩሲያ ኃይሎች ዛሬ ሰኞ የማስደንገጫ ፈንጂና አውቶማቲክ ጦር መሳሪያዎችን በመጠቀም በክሬሚያውያ ፌዶሲያ ወደብ አጠገብ የሚገኝ የባህር ኃይል ሰፈር ተቆጣጥረዋል። የዩክሬን መከላከያ ሚኒስቴር እንዳለው ሁለት ወታደሮች ተገድለዋል፣ ወደ ሰማንያ የሚደርሱ ቆስለዋል። አፍቃሪ ምዕራብ ሀገሮቹ የዩክሬን ጊዜያዊ መንግስት ለሳምንታት በሩሲያ ተከበው የሰነበቱት የዩክሬን ወታደሮች ጉዳይ ሳይወሰን መቆየቱ በመቅረቱ ሲነቀፍ ቆይቶ ቆይቷል ይህ በእንዲህ እንዳለ በሄግ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ከሩሲያ ዋቻቸው ሰርጌ ላቭሮቭ ጋር በዓለም አቀፉ የኒኩሌር ኃይል ጉዳይ ስለ ዩክሬን ጉባ ኑክሌር ኃይል ጉባኤ ውጪ ስለ ዩክሬን ጉዳይ እንደሚያነጋግሯቸው ተገልጧል። በሌላ በኩል ሩሲያ 13 ካናዳውያን የምክር ቤት አባላትና ባለሥልጣናት ሀገሯ እንዳይገቡ መከልከሏ ታውቋል። ይህን ያደረገችው ካናዳ ሩሲያ ክሬሚያን ወደ ግዛቷ በቀላቀለችበት እርምጃ እጃቸው ያለበት የሩሲያ ባለሥልጣናት ላይ ለጣለችው ዕቀባ ለመበቀል መሆኑ ተጠቁመዋል። አድማጮች ዜናው የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛ አገልግሎት ነው። በግብጽ አምስት መቶ ሀያ ዘጠኝ የሙስሊም ወንድማማችነት አባላት የሞት ቅጣት ተፈረደባቸው። ፖሊስ በመግደል የፖሊስ ጣቢያ ላይ ጥቃት በማድረስና ሌሎችም ሁከቶችን በመፍጠር በተከሰሱት የወንድማማችነት አባላት ላይ ዛሬ ሰኞ የሞት ቅጣት የተፈረደባቸው ከዋና ከተማዋ ከካይሮ ሁለት መቶ ኪሎ ሜትር ርቀት ላይ በምትገኘው ምንያ የምትባል ከተማ ባስቻለው ፍርድ ቤት ነው። ተከሳሹ የይግባኝ አቤቱታ ማቅረብ ይችላሉ ተብሏል። ከአንድ መቶ የሚበልጡት ተከሳሾች በእስር ላይ ያሉ ሲሆን አብዛኞቹ ግን የተፈረደባቸው በሌሉበት ነው። ፍርድ ቤቱ አስራ ተከሳሾችን በነጻ አሰናብቷል። በሰዎቹ ላይ ክሱ የተመሰረተው ባለፈው ነሐሴ ወር ሚኒያ ከተማ ውስጥ ከተፈጠረው ግጭት በተያያዘ ሲሆን ያ ግጭት የተቀሰቀሰው የጸጥታ ኃይሎች ካይሮ ውስጥ ሁለት የሙስሊም ወንድማማችነት ፓርቲ የተቃውሞ ስብስቦችን ከበተኑና በመቶዎች የተቆጠሩ ሰዎችን ከገደሉ በኋላ ነው። ዩናይትድ ስቴትስ የዩጋንዳውን የሽምቅ ተዋጊ መሪ ጆሴፍ ኮኒን አድኖ በመያዝ ጥረት እንዲረዱ ያዘመተቻቸውን ልዩ ኃይሎች ቁጥር ከእጥፍ በላይ ልታሳድግ መሆኑ ተገልጧል። ፕሬዚደንት ባራክ ኦባማ 150 ወታደሮችና ቢያንስ አራት ሲቪ 22 አይሮፕላኖች ወደ ዩጋንዳ እንዲላኩ አዘዋል። ዩናይትድ ስቴትስ ኮኒና ተዋጊዎቹን ለማደን አይሮፕላን ስትልክ ይህ የመጀመሪያ ጊዜ ነው። አደኑ የሚካሄደው በማዕከላዊ አፍሪካ ሪፐብሊክ በደቡብ ሱዳንና በዲሞክራሲያዊት ኮንጎ ሪፐብሊክ ድንበሮች አካባቢ ባሉት ደኖች ውስጥ ነው። ከአሁን ቀደም ሚስተር ኦባማ በአውሮፓውያኑ የዘመን አቆጣጠር በ2011 ዓ ም አንድ መቶ የዩናይትድ ስቴትስ ልዩ ኃይሎችን የላኩ ሲሆን አምስት ሺህ ወታደሮች ያሉትን የአፍሪካ ህብረት ግብረ ኃይል በመርዳት ላይ ናቸው። የዘመተው ልዩ ኃይል ተልእኮ መረጃና እገዛ መስጠት መሆኑንና የያዘውም ትጥቅ ራስን ከጥቃት ለመጠበቅ ያህል ብቻ መሆኑን የዩናይትድ ስቴትስ የመከላከያ ሚኒስቴር አስታውቀዋል። ጆዜፍ ኮኒን የዓለም አቀፍ የወንጀል ፍርድ ቤት አይሲሲ በ33 በጦር ወንጀልና በሰብዕና ላይ በተፈጸሙ ወንጀሎች ክሶች ይፈልገዋል። በምዕራብ አፍሪካዊቱ ሀገር በጊኒ በኤቦላ ቫይረስ በሚመጣው የኪንታሮት ትኩሳት ወረርሽኝ 59 ሰዎች መሞታቸውን የጤና ባለስልጣናት ገለጡ። የዓለም የጤና ድርጅት በጊኒ በኤቦላ በሽታ ታማሚነት የተጠረጠሩ 86 ሰዎች መመዝገባቸውን ገልጦ የ13ቱ በላቦራቶሪ ምርመራ እንደተረጋገጠ አስታውቋል። ይህ በዚህ እንዳለ በጎረቤት ላይቤሪያም የጤና ጥበቃ ሚኒስቴሩ አምስት ሰዎች በ የኢቦላ ትኩሳትነት በተጠረጠረ በሽታ ሞተዋል ብለዋል። ሶስቱ ላይቤሪያውያን ሲሆኑ ሁለቱ ሕክምና ፍለጋ ድንበር አቋርጠው የገቡ የጊኒ ሰዎች መሆናቸውን ነው ሚኒስቴሩ ያስታወቀው። በመጨረሻም በደቡብ አፍሪካ የኦስካር ፒስቶሬስ የክስ ሂደት ወደ አራተኛ ሳምንቱ ገብቷል። አትሌቱ ሴት ጓደኛውን ሪቫስቲን ካምፕን በጥይት በገደለበት ዕለት የሴትና የወንድ የጩኸት ድምፅ እንደሰሙ አንዲት ጎረቤቱ የምስክርነት ቃላቸውን ሰጥተዋል። አኔት ስቲፕ የሰጡት ቃል ሌሎች ምስክሮች ከሰጡት ቃል ጋር ተመሳሳይ ነው። የተከሳሽ ጠበቃዎች ጎረቤቶች ፒስቶሪየስ በጣም ሲጮ ሰምተዋል በማለት እየተከራከሩ ነው። ፒስቶሪየስ ጓደኛውን መግደሉን አልካደም። ነገር ግን የተኮስኩት ቤት ሰብሮ የገባ አጥቂ መስሎኝ ነው ብሏል። ከሳሽ አቃቤ ህግ የገደላት ሆን ብሎ ነው ሲል እየተሟገተ ነው። የዜናው ሰዓት አበቃ። ከቀሪ ዝግጅቶቻችን ጋር እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ25 ሜትር ባንድ በ11905፣ እንዲሁም በ31 ሜትር ባንድ በ9320፣ በ9485፣ በ9755 እና በ9860 ኪሎ ሄርትስ ከዋሽንግተን ዲሲ በቀጥታ የሚተላለፈው የሰኞ መጋቢት 15 ምሽት ፕሮግራማችን ነው። አሁን ያልከው በ2017 ኢትዮጵያ አንድ ኬዝ ተገኝቶባታል። በ2014 ዓ ም በያዝነው ዓመት ማለት ነው፣ ኢትዮጵያ ውስጥ አንድ ለፖሊዮ ቫይረስ የተጋለጠ ሕፃን የተገኘ ስለ መሆኑ አንድ የጤና ጥበቃ ሚኒስቴር የሥራ ኃላፊ ለቪኦኤ የሰጡትን ቃል ነው ያደመጣችሁት። ዝርዝሩ በጤና ክፍለ ጊዜ ይቀርባል። አሁን ወደ መጽሔት ዝርዝር ዘገባዎች እናልፋለን። በቅድሚያ የዕለቱ አብይ ርዕስ ይደመጣል። የመጨረሻው የቅጣት ፍርድ ሲሰጥ በትልቅነቱ በዚያች አገር ታሪክ የመጀመሪያ ነው በተባለ የውሳኔ ሂደት የግብጽ ፍርድ ቤት 529 ከስልጣን የተወገዱት የቀድሞ ፕሬዚደንት ሞሐመድ ሞርሲ ደጋፊዎች ላይ የሞት ፍርድ ፈርዷል። የአሜሪካ ድምጿ ኤሊዛቤት አረት ከካይሮ ባጠናቀረችው ዘገባ እንዳመለከተችው የችኮላ የመሰለው ይህ የፍርድ ውሳኔ በእጅጉ ለተከፋፈለው የግብጽ ፖለቲካ ይበልጥ አደጋ የሚደቅን ነው የሚል ስጋት አሳድሯል። አሉላ ከበደ ዝርዝሩን ዘገባ ይዟል። ውግዘቱ የተሰነዘረባቸው እነኚህ ሰዎች ፖሊስ በመግደል በሌሎች ላይ አደጋ በማድረስና ንብረት በማውደም ጭምር የተፈረደባቸው ናቸው። የፍርድ ቅጣቱ ውሳኔ የተሰማው የተከላካይ ጠበቆች መከራከሪያቸውን ለማቅረብ እንደተፈቀደላቸው ይፋ ከማድረጋቸው አስቀድሞ ፍርድ ቤቱ ሁለት የችሎት ውሎዎችን ብቻ እንዳስቻለ ነው። የሞት ቅጣቱ ብይን ለሚበልጡት በሌሉበት ነው የተፈረደው። በፍርድ ቤቱ በአካል የተገኙት ቁጥራቸው ሁለት መቶ የማይሞላ ተከሳሾች ብቻ ሲሆኑ አስራ ስድስቱ ተጠርጣሪዎች ደግሞ በነጻ ተለቀዋል። ተከሳሾች ይግባኝ እንዲጠይቁ ተፈቅዶላቸዋል። ይሁን እንጂ የተጣደፈውን የፍርድ ሂደት ተንተርሶ የሰብአዊ መብት ተሟጋቾችና የህግ አዋቂዎች ውሳኔው የመጽናት እድሉ አናሳ ነው ብለው ያምናሉ። ሌላው ቀርቶ ከመንግስቱ ጋር ቁርኝት ያለው ብሔራዊው የሰብአዊ ሰብዓዊ መብቶች ምክር ቤት የፍርድ ቤቱን ውሳኔ አውግዟል። የምክር ቤቱ አባል የሆነው ናስራማን በትዊተር አማካኝነት ባስተላለፈው መልእክቱ ውሳኔው የተከሳሾች ጉዳይ ዳግም መታየት እንደ ጀመረ ይቀለበሳል ሲል ጽፏል። ሌሎች የሰብአዊ መብት ተሟጋሽ ድርጅቶች አሰቃቂና አሳፋሪ ሲሉ ተችተውታል። ጉዳያቸው ከታየው የሚበዙት ባለፈው የነሐሴ ወር የጸጥታ ሠራተኞች በካይሮ የሙስሊሙ ወንድማማችነት አባሎችና ደጋፊዎች ለተቃውሞ ሥራ ከትመውበት በነበረው ስፍራ የተሰባሰቡ ሰዎችን ከበተኑ በኋላ ከታሰሩባትና የፍርድ ሂደቱን ያስቻለው ፍርድ ቤት ከሚገኝባት ከደቡባዊቱ የሚን ያ ግዛት ነው። አብዛኛው የሙስሊሙ ወንድማማችነት አባላትና የቀድሞ ፕሬዝዳንት ሞርሲ ደጋፊዎች የሆኑባቸው በመቶዎች የተቆጠሩ ሰዎች የኃይል እርምጃዎቹ በተወሰዱበት ሰዓት ሲገደሉ፣ በሺዎች የሚገመቱ ሌሎች ደግሞ እስካሁንም በስር ላይ ይገኛሉ። አውስትራሊያዊውን ፒተር ጌትስን፣ ግብፃዊ ካናዳዊውን ሞሐመድ ፋሃሚን እና የአልጃዚራውን ግብፃዊውን ባህር ሞሐመድን ጨምሮ በርካታ ጋዜጠኞች የግብጽ መንግስት የወሰደው እርምጃ ከዋጣቸው ውስጥ ናቸው። መንግስት በአሸባሪነት የፈረ መረጃውን የሙስሊም ወንድማማችነት በመርዳት ተወንጅለው ሶስቱም በካይሮ የክስ ሂደታቸውን በመከታተል ላይ ይገኛሉ። ተከሳሾች ስራችንን ከመስራት ያለፈ የምንወነጀልበት የለም ሲሉ ክሱን አስተባብለዋል። ባለፈው አመት የታሰሩትን የእነኝህን ጋዜጠኞች ጉዳይ በዓለም ዙሪያ የሚገኙ የመገናኛ ብዙኃን መብት ተሟጋች ቡድኖችና ሌሎች ተቃውመውታል። የዛሬው የችሎቱ ብይን የተሰማው የፍርድ ሂደታቸውን በመከታተል ላይ ያሉት ሞርሲ ለዘለቄታው የሚተኩበት የምርጫ ዘመቻ በቅርቡ እንደሚጀምር የግብጽ ባለስልጣናት ባለሥልጣናት ባስታወቁበት በአሁኑ ወቅት ነው። በመገናኛ ብዙሀን ላይ ከፍተኛ ገደብ የጣሉት የግብ የግብፅ ባለሥልጣናት የመረጡት የአየር ሞገዶችና ጋዜጦች በጦር ሰራዊቱ የሚመራውን መንግስትና በተለይም ደግሞ ቀጣዩን የአገሪቱን መሪ ለመምረጥ በሚያበቃው ምርጫ ቀዳሚ ፕሬዚዳንታዊ እጩ ሆነው እንደሚቀርቡ በስፋት የሚጠበቁትን ጀኔራል አብደልፋታህ አልሲሲን በሚያወድሱ ዘገባዎች እንዲጨናነቁ ነው። ለአንድ ዓመት የቆየው የሞርሲ አስተዳደር እርሳቸውንና ፓርቲያቸውን የሙስሊም የሙስሊም ወንድማማችነት እጅግ የበረታ አድለው በሚታይበት የፖለቲካ ሂደትና በጠባቡ የተመሠረተ እስላማዊ አገዛዝ ከሚወነጅሉ አያሌ ግብፃውያን ዘንድ አሁንም ቁጣው አልበረደም። ሂሻም ቃሲም የፖለቲካ ተንታኝና አሳታሚ ናቸው። እንደሚታወቀው ሙስሊም ወንድማማችነት ከሂደቱ ለመውጣት ወስኗል። ሁሉን አቀፍ እንዲሆኑ መጠየቅ የነበረባቸው ናቸው። ይሁን እንጂ ቡድኑንና በሚሊዮኖች የሚሰላውን ደጋፊያቸውን ወደ ፖለቲካው ሀዲድ ለመመለስ የሚሞከር ምንም አይነት ጥረት ከዛሬው የችሎቱ ፍርድ በኋላ ከምቼውም በላይ አዳጋጅ ሳይሆን አልቀረም። ከአሜሪካ ድምጽ ራዲዮ መጽሔትን ነበር እያደመጣችሁ ያላችሁት። የዕለቱን ይቅርታ፣ የዕለቱን አብይ ርዕስ ነበር የሰማችሁት። የትንታኔው መጽሔት ይቀጥል። ኡክራይን በበለጠ ወደ አውሮፓ የሚያቀራርባት ታሪካዊ እርምጃ በወሰደችበት በአሁኑ ወቅት የሩሲያ ቋንቋ ተናጋሪ ሕዝብ ያላት ክሪሚያ ክፍለ ሀገር በማያወላውል ሁኔታ ሩሲያ እጅ ውስጥ ገብታለች። ፕሬዚደንት ፑቲን የክሪሚያን ወደ ሩሲያ መደባለቅ የሚያጠናቅቁ ሕጎችን ፈርመዋል። የኡክራይን ጊዜያዊ ጠቅላይ ሚኒስትር አርሴኒ ያትሱኒክ ብራሰልስ ሆነው ባደረጉት ንግግር ሀገራቸው ለሩሲያ ምላሽ ሁለት አማራጭ ብቻ ነው ያላት ብለዋል። ራሻን ለመግታት የሚያስችለው ጥሩ አማራጭ አንደኛው ወታደራዊ ነው። ይህም ሦስተኛ የዓለም ጦርነት እንዲነሳ በማይፈልገው ዓለም ተቀባይነት የለውም። ሁለተኛው ደግሞ ፖለቲካዊ፣ ዲፕሎማሲያዊና ኢኮኖሚያዊ እርምጃ ነው። ራሻን ለመግታት የሚያስችለው ጥሩ አማራጭ ታዲያ ተጨባጭ የሆነ የኢኮኖሚ ጫና ማድረግ ነው። በኪቭና በአውሮፓ ህብረት መካከል የተፈረመው የፖለቲካ ስምምነት በአሁኑ ወቅት በሀገሪቱ ላይ የሚያመጣው ለውጥ የለም። ይሁንና ኡክራይን የተደቀኑባትን ችግሮች ለመቋቋም በአዲስ ጎዳና ላይ እንድትሆን ያደርጋል ሲሉ የኡክራይን ምክትል የውጭ ጉዳይ ሚኒስትር ዳኒሎ ልብኩብስኪ ተናግረዋል። በአሁኑ ወቅት ብዙ ሥራ አለብን። በክራይሚያ ግጭት አለ። ኢኮኖሚው በመጥፎ ሁኔታ ነው የሚገኘው። ከበፊቱ አገዛዝ የተወረሱ ችግሮችና ሙስና አለ። በዛም ላይ ኪይቭ ከሩሲያ ለቀረበላት የተፈጥሮ ጋዝ ዋጋም በቢሊዮኖች ዶላር የሚቆጠር ለሩሲያ የሚከፈል ዕዳ እንዳለባት ሞስኮ እየተናገረች ነው። ሩሲያ ከስልጣን ለተወገዱት የዩክራይን መሪ ቪክተር ያኑኮቪች የጋዝ ዋጋ ለመቀነስ ገብታ የነበረውን ቃል ልትቀለብስ እንደምትችልም አመልክታለች። ሩሲያ ባለፈው አስርተ ዓመት ውስጥ ለዩክራይን የምታቀርበውን የተፈጥሮ ጋዝ በተደጋጋሚ ያቋርጣ ነበር። በኡክራይን የዩናይትድ ስቴትስ አምባሳደር የነበሩት ልዩ የኤነርጂ ልኡክ ካርሎስ ፓስኩል ስለ ሀገሪቱ የኤነርጂ ጸጥታ ጉዳይ ለመነጋገር ኪቭ ይገኛሉ። ኡክራይን በስድስት ዓመታት ጊዜ ውስጥ በኤነርጂ በኩል ራስዋን መቻል ትችላለች ይላሉ። ሩሲያ የተፈጥሮ ጋዙን በኡክራይን በኩል መላኩን ልትቀጥል ትችላለች የሚል ተስፋ አላቸው። የቀድሞ አምባሳደር ራሻ በመላው ማዕከላዊና ምዕራብ አውሮፓ ያሉትን ደንበኞቿን ፍላጎት ለማሟላት ስትል እንደ ድሮ በዩክሬን መስመር በኩል መላኩን የመቀጠል እድል አላት። ለዩክሬንም የተፈጥሮ ጋዝ ማቅረቡን ልትቀጥል ትችላለች። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ሞስኮ ከደረሱ በኋላ ኪቭ ውስጥ ከጊዜያዊው መንግሥት ከፍተኛ ባለሥልጣኖች ጋር ተገናኝቶ ተነጋግረዋል። ቀውሱ ክልሉን ተሻግሮ ሊሄድ እንደሚችል ያላቸውን ስጋት አንጸባርቀዋል። በ በአሁኑ ወቅት የተፈጠረው ቀውስ በተባበሩት መንግስታት ድርጅት ቻርተር መርህ መሠረት በሰላማዊና በዲፕሎማሲያዊ መንገድ ብቻ ነው ሊፈታ የሚችለው የዩክሬንን ሉዓላዊነት አንድነትን የግዛት ክብርን በሚጠብቅ መልኩ ነው መፈታት ያለበት። በኪየቭና በሞስኮ መካከል ተጨባጭ ንግግር መካሄድ አለበት። አይሆርስ ሜሽኮ የኡክራይን የስለላ አገልግሎት ኃላፊና በሶቪየት ኅብረት ወቅት ወታደራዊ ኮሎኔል የነበሩ ናቸው። የኡክራይን ወታደራዊ ኃይልና ተጠባባቂ ኃይሎች ለሀገር መከላከል እንዲሰለፉ ካልተደረገ የአገሪቱን ሉዓላዊነት የመጠበቅ ፍላጎት እንደሌለ ተደርጎ ሊታይ ይችላል ብለዋል። ይህ መንግሥትና አገሪቱ ራሳቸውን ለመከላከል ዝግጁ መሆናቸውን ለመላው ዓለምና ለአገሪቱ ሕዝብ ለማሳየት ካልቻልን አሁን ዋናዋ ስትራቴጂካዊ ጠላት ለሆነችው የቀድሞዋ ትልቋ ስትራቴጂካዊ አጋራችን ራሻ እንድትገፋበት ያመቻል። በሌላ በኩል ደግሞ የዩናይትድ ስቴትስ አምባሳደር ስቴፍን ሙል ዋርሶ ፖላንድ ሆነው ሲናገሩ የአሜሪካና የፖላንድ መንግስታት የባልቲክ ሀገሮችን፣ የቡልጌሪያን፣ የቼክ ሪፑብሊክን፣ የሁንጋሪያን፣ የስሎቬኪያንና የሩሜኒያን ኃይሎች ያካተቱ የኤቪዬሽን ልምምዶችን ስለ ማስፋት ጉዳይ እየተነጋገሩ ነው ሲሉ ለጋዜጠኞች ተናግረዋል። ዩክሬን ከአውሮፓ ህብረት ጋር የንግድ ውል መግባቱን አዘግይታ የተቀራረበ የፖለቲካ ግንኙነት ለማድረግ ስምምነት መፈረሟን የሚናገረውን በአዳነች ፍሳይ የቀረበውን የስቲቭ ሄርማን ከኪየቭ የዩክሬን ዋና ከተማ የላከውን ዘገባ ነበር ያደመጣችሁት። ዩክሬን ወደዚህ እርምጃ የገባችው የሩሲያ ፕሬዝደንት ቭላዲሚር ፑቲን የክሪሚያን ከሩሲያ ጋር መደባለቅ ኦፊሴላዊ የሚያደርግ ሰነድ ከፈረሙ በኋላ መሆኑ ነው። በሌላ በኩል ደግሞ በዩክሬን ላይ በወሰደችው የኃይል እርምጃ በሚሰጡት ምላሽ አገራቸውና አውሮፓ በአንድነት ይራመዳሉ ሲሉ የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ አስታውቀዋል። ኦባማ ይህንን የተናገሩት የሰባቱ ሀያላን አገሮች መሪዎች ኔዘርላንድስ ላይ ከሚያካሄዱት የአስቸኳይ ስብሰባ አስቀድሞ ለጋዜጠኞች በሰጡት አስተያየት ነው። የጂ ሰቨን ወይም ቡድን ሰባት የሚባሉት ሀያላን አገሮች ስብሰባ ሩሲያ የዩክሬኗን ግዛት ክሪሚያን በስሯ ያስገባችበትን እርምጃ የተለየ ትኩረት እንደሚሰጠው ተጠብቋል። ተንታኞች እንዳስረዱት የሩሲያ ወታደሮች የክሪሚያን ድንበር ዘልቀው የገቡበትን የኃይል እርምጃ ጨምሮ ሞስኮ ለፈጸመችው ድርጊት ምዕራባ ውያኑ የጣሉትን ማዕቀብ የሚያጠናክርና የሚያስተባብር ውሳኔ ያሳልፋል። ምዕራባውያኑ ለሩሲያ ዋጋዋ ይገባታል ያሉበትን ዝርዝር ዘገባ ሉዊስ ራሚሬዝ ከሄግ ልኮልናል። አሉላ ከበደ ያቀርበዋል። ባጭሩ ፕሬዚዳንት ኦባማ በዛሬው ዕለት በአምስተርዳሙ የሺፕሆል አውሮፕላን ጣቢያ በደረሱ አጭር ጊዜ ውስጥ ነው ሄግ ውስጥ ከአጋሮቻቸውና ወዳጅ አገሮች መሪዎች ጋር ወደሚያደርጉት ጉባኤ ያቀኑት። የኦባማ ጉዞ የኒውክሌር ጉባኤ ቢሆንም ዩክራይኑ ቀውስ ትልቁ አጀንዳ መሆኑ ግን አልቀረም። የዩናይት ስቴትሱ ፕሬዚዳንት በሩሲያ ላይ የተነጣጠረው ማዕቀብ ተጠናክሮ እንዲቀጥልና ለዩክራይን መንግስት የሚሰጠው የምጣኔ ሀብት ድጋፍም እንዲቀናጅ ያደርጋሉ ተብሎ ይጠበቃል። ኦባማ ከሄጎ አስቸኳይ የቡድን ሰባት ጉባኤ ከአውሮፓ ህብረት ባለስልጣናት ጋር ለሚያደርጉት የኔቶ ስብሰባ ደግሞ ወደ ብራስልስ ያቀናሉ። ኦባማ ባለፈው ወር በዋይት ሀውስ ለኔቶ የሚሰጡትን ድጋፍ አስመልክቶ የተናገሩት አሜሪካ ለሰሜን አትላንቲክ የጦር ትብብር ድርጅት ኔቶ አጋሮቻችን የምትሰጠው ድጋፍ አያወላውልም። በስምምነታችን አንቀጽ አምስት በሰፈረው መሰረት በአንድነት ተሳስረናል። በርካታ ትውልዶች የከፈሉት ዋጋ አንዳችን ሌላውን ልንከላከል የቆምንበት እምነት አካል ነው። ኦባማ በአውሮፓ ጉዟቸው የመጨረሻ መቆሚያቸውን ሮም ላይ ያደርጉና ከካቶሊኩ ሊቀ ጳጳስ አቡነ ፍራንሲስ ጋር ተገናኝተው በድህነትና በሰዎች መካከል ባለው እጅግ የገነነ የሀብት መዛባት ላይ ያተኩራሉ። ከዚያም ወደ ሳዑዲ አረቢያ ያመሩና በሶሪያና በኢራን ጉዳይ እንዲሁም በፍልስጤማውያንና የእስራኤል የሰላም ሂደት ጉዳዮች ዙሪያ ከንጉሥ አብዱላ ጋር ይነጋገራሉ። የትንታኔው መጽሔት ይቀጥላል። አድማጮች አብራችሁን ቆዩ። ዛሬ መጋቢት 15 የዓለም የቲቢ ቀን ነው። በዚህ ዕለት ከቱበርክሎሲስ ጋር ተያይዞ የምናነሳቸው ብዙ በጎና ክፉ ገጽታዎች አሉ አዳዲስ መድኃኒቶች የመምጣታቸው አዳዲስ ሙከራዎች እየተደረጉ የመሆኑ ክትባት የመገኘቱ አዝማሚያ መልካም ዜና የሚባሉ ናቸው። በሌላ በኩል ደግሞ የቲቢ መድኃኒትን የመቋቋም ነገር በሁሉም አካባቢዎች የሚስተዋልና የተለመደ የሆነ መምጣቱና እንዲያውም ለብዙ መድኃኒቶች ጭምር አልበገር የሚለው ቲቢ ለመላው ዓለም አዲስ የአደጋ ስጋት መደቀኑ እጅግ የከፉ የሚባሉ ወሬዎች ናቸው። የአሜሪካ ድምጿ ኬሮል ፒርሰን ያጠናቀረችው ዘገባ አለ፣ ሶሎሞን አባተ ያቀርበዋል። እንዲያው በልማድ የሳምባ ነቀርሳ እየተባለ ሲጠራ የቆየው ቱበርኩሎስስ ወይም በምህፃር ቲቢ ዓለም አቀፍ ስጋት ሆኖ የመቀጠሉ ነገር ፍጹም እውነት ነው። ይህ እየሆነ ያለው ታዲያ በበሽታው ምክንያት ሲደርስ የቆየው የሞት መጠን የዛሬ 20 ዓመት ከነበረበት ከፍተኛ ደረጃ በግማሽ ቀንሷል ሲል የዓለም የጤና ድርጅት እየተናገረ ባለበት ጊዜ ነው። ዶክተር አንቶኒ ፋውቺ በዩናይትድ ስቴትስ ብሔራዊ የጤና ኢንስቲትዩት የተላላፊ በሽታዎች መምሪያ ኃላፊ ናቸው። ከዓለም ሕዝብ ሲሶ በሰውነት ውስጥ የቲቢ አምጪ ህዋስ ይኖራል። አሁን ላይታመም ይችላል፣ ነገር ግን በዚያ ህዋስ ምክንያት መቼም ለህመም ሊዳረግ የሚችል ነው። ለቲቢ ከተጋለጡት ውስጥ አብዛኛው ሰው የሚኖረው በማደግ ላይ ባሉ ሀገሮች ውስጥ ነው። ኤች አይ ቪ በደማቸው ውስጥ የሚገኙ ሰዎች ደግሞ የቲቢ ህሙማን ለመሆን በጣም ቅርብ ናቸው። ኒው ኢንፌክሽንስ በየዓመቱ ከ8 ሚሊዮን በላይ ሰው የቲቢ ታማሚ ይሆናል። ባለፈው ዓመት ውስጥ ብቻ በ2013 ዓመተ ምሕረት ማለት ነው። በዓለም ዙሪያ 300 ሺህ ሰው በቲቢ ምክንያት ሕይወቱ አልፏል። ለመድኃኒቶች አልበገር ያለው የቲቢ ዐይነትም ዓለም አቀፍ ስጋት መደቀኑን ድንበር የለሽ ሐኪሞች የሚባለው የበጎ አድራጎት ቡድን እያስጠነቀቀ ነው። ቲቢ በደቂቅ ተውሳክ ባክቴሪየም ምክንያት የሚመጣ መተላለፊያ መንገዱም እጅግ በጣም ቀላል የሆነ ነው። በሳል በሳል የሚተላለፍ ችግር ነው። የዩናይትድ ስቴትስዋ ቺካጎ ኢሊኖይ ውስጥ የሚሰሩት ዶክተር ዲን ሽራውፍ ናገል በአመት 200 የቲቢ ህሙማንን እንደሚያክሙ ለቪኦኤ በስካይፕ ተናግረዋል። ሕክምና ራሱ መከላከልም ነው። ምክንያቱም አንድ ሰው ካከምከው ያ ሰው ከዚያ በኋላ በሽታውን አያስተላልፍም። አሁን ያለው ችግር በቢሊዮኖች የሚቆጠሩ ሰዎች አንድም የቲቢ ችግር እንዳለባቸው አያውቁም። ስለዚህም የሕክምና ድጋፍ ፍለጋ አይሄዱም፣ ካለበለዚያም ችላይሉና መድኃኒታቸውን ያቋርጣሉ። ያም ሆኖ ግን በጎ በጎው ዜና አሁንም ከሰፈሩ እምብዛ ማድራቅም ይላሉ ሁለቱም ሐኪሞች። በቅድሚያ ዶክተር ፋውቺ ባለፉት አስር እና ከዚያም በላይ ዓመታት በቲቪ የመያያዝ እንዲሁም በቲቪ ምክንያት የመሞት አጋጣሚዎች ቀንሰዋል። የሆነው ደግሞ በአመዛኙ በተወሰዱት የማኅበረሰብ ጤና እርምጃዎች ነው። መዘናጋት አንችልም። የተወሰነ ስኬት አስመዝግበንና ከእንግዲህ ብዙ መስራት አያስፈልገንም ማለት አንችልም። ምክንያቱም ቲቢን ቀድመን ካላቆምነውና መድኃኒቶችን መቋቋም የሚችለው ቲቢ እንዳሻው የመዛመትና የመሰራጨት ዕድል ካገኘ ዓለም እጅግ ለከፋና ሞት ለበዛበት አደጋ ተጋለጠች ማለት ነውና። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ25 ና በ31 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ምሽት መደበኛ ስርጭት ነው በኢንተርኔት ደብልዩ ደብልዩ ደብልዩ ዳት ቪኦኤ ኒውስ ዳት ካም ስላሽ አምሀሪክ ላይ እንገኛለን በፌስቡክ ና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን ላይካስ አስተያየቶቻችሁን ስጡ፣ ተነጋገሩ። በእጅ ስልካችሁም ቪኦኤ ሆርን ሞቢይ እንዲሁም ናይል ሳት ላይ እንገኛለን። በስቱዲዮ ቴክኒሻኑ ሊናስ ሪምኩስ፣ ፕሮግራሙን እየመሩልን ያሉት ተፈራ ግርማና ኃይሉ ታምራት እንዲሁም አስተናጋጆቻችሁ እኔ ሰሎሞን አባተና ቆንጂት ታየ ነን። አሁን በስልክ ከላያካችሁልን አስተያየቶቻችሁ ጥቂቶቹን እናሰማችሁ። ተናስ ትንሽ ውድቤዎች እንደምን አላችሁ? በዛሬው የተለያዩ አስተያየቶች መስጠት እፈልጋለሁ። በመጀመሪያ አስተያየት መስጠት የምፈልገው የኢትዮጵያ ጦር በሶማሊያ ገብቶ የሰላም ማረጋጋት በመስራቱ ትክክል ነው። በጣም ጥሩ ነገር ነው ያደረገው፣ የአስፈላጊም ነው። ለረጅም ጊዜ ሰላም አታ የምትታመስ ሀገር ሰላም ለማረጋጋት የኢትዮጵያ ጦር እየገባ ብዙ ጊዜ ሞክሯል። ደግሞ ይሄ በጣም የኢትዮጵያ ጦር በውጊያም ብቃት እንዳለው ከራሳቸው ከመንግስት ሳይሆን ከሌላ ወገን ከኢትዮጵያ ወገን ካልሆኑ ወገኖች ሰምተናል። እና ገና መጣ ሲባል ራሱ የኢትዮጵያን ጦር በጣም አልሸባብ በጣም እንደሚፈራ ሁሉ ሰምቷል። ጥሩ ነው፣ በሀገራችን ላይ እንደዚህ አይነት ጠንካራ ጥሩ መፈጠሩ በጣም ደስ ይላል። በምስራቅ አፍሪካ ላይ ራሱ የሚፈራ ጦር በሀገራችን ላይ በመፈጠሩ ደስ ይላል። ይሄ ይበል ነው የሚያስብለው። ሌላው ደግሞ በዚህ በደቡብ ሱዳን ላይ ነው አስተያየት መስጠት ስፈልገው ደቡብ ሱዳን በሚያደርገው አሁን ጥሩ አይደለም። እንደውም የፖለቲካ ተቃዋሚዎችን ሰሳ ተብሎ በተለያዩ መንግስታቶች ሁሉ ቢጠየቅ የደቡብ ሱዳን መንግስት አሻፈረኝ ነው ያለው። በድሃ ደም የሚቀልድ መንግስት ነው እና አሁን ዛሬ የሰማሁት ዜና በጣም ደስ ይላል። የኢሮፕ እና የአሜሪካ መንግስት ማስጠንቀቂያ ሰጥተዋል እና ማስጠንቀቂያ መስጠታቸው በጣም ይበ የሚያስብለው እንደዚህ አይነት አምባገነን ለሆኑ ሁሉ ለሰላም የማይገዙትን ሁሉ የዓለም ሕዝብ እንደዚህ እየተባበረ ልካቸውን እንዲያሳያቸው እንዴት መልካም ነው። በሬና በሬ ቢዋጋ ሳሩ ነው የሚጎዳው ይባላል እና እነሱ ምንም ስለማይሆኑ በደሃ ደም እየቀለሉ ይኖራሉ እና ይሄ እሰየው የሚያስብል ነው። አሜሪካና አውሮፓ ፈጥነው እርምጃ ቢወስዱበት ምናልባት ው ውፈይ የሚልበትን መንገድ ያገኛል። ያለዛ በጣም ከባድ ነው። አመሰግናለሁ። ስለ አስተያየቶቻችሁ እናመሰግናለን የተከበራችሁ አድማጮች። ተዘዋዋሪው የስልክ መስመራችን ተዘዋዋሪ ነው። በነፃ የምትደውሉበትም ቢሆን በቀጥታ የምትደውሉበት ሳይሆን ተዘዋዋሪ ነው። ምክንያቱም ብዙ አድማጮቻችን በቀጥታ እየደወልን የ የስልክ ሂሳብ መጣብን፣ እዛ የደወልንበት እያላችሁ አስተያየት ምትልኩልን አላችሁ። በዓለም አቀፍ የስልክ ጥሪ አገልግሎት በኩል የምትደውሉበት ተዘዋዋሪ መስመር ነው። ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት ነው ስልክ ቁጥሩ። የውስጥ መስመር አስራ አራት ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው። ከአሜሪካ ድምጽ ራዲዮ ጣቢያ በ25 ና በ31 ሜትር ባንድ የሚተላለፍላችሁን ስርጭት ነው እየተከታተላችሁት ያላችሁት የዜናና የትንታኔው እንዲሁም የአስተያየቶቻችሁ ክፍለ ጊዜ ተጠናቋል። ለኢትዮጵያ የክርስትና ምዕመናን ቆንጅት እኩለ ጾም ሆነ ሆነ እንኳን አደረሳችሁ። እንበላ በትክክል አያይዘንም የዓለሙ አጋን ፍጥረት በበገና እንጋብዛችሁ ነው። ስ ቅዱስ ባህሉ ያክ ብዬ ሰላምታ ላድርስ ለፈጠርከን አንተ የላኛው ንጉሥ እንዴት አለህ መጥቸ እስካይን ድረስ ያስደንቃል እና የጥምቱን የጽንቱን የአብ ወልድ የመንፈስ ቅዱስ የሦስቱ ሦስቱ ናቸው። በአካል በገጽ በስም አንድ ናቸው በትእዛዝ በግብር ፍጹም ስላሴዎችም ምቅድመ ዓለም ሲኖሩን ዓለም መፍጠር ሁድ በሰርክ ጀመሩን ያን ጊዜውን ሰባት ፈጠሩ ቅጽበትን አስቀድሙ ሰማይና ምድር በፊትን አራተኛ መላእክትና ጽመትን ሰባተኛ ማይና ንፋስ እሳትን ባር ምሆን ይህንን ሁሉ ፈጥረው ተናገሩን ለይኩን ብርሃን ብለው ሰኞ ጧትን ማን ከፈሉት ከሶስት አንደኛ አዘቅታ ረጉት ከምድር ሁለቱን ሰማያ አረጉት ጠፈር ማክሰኞ አብቀያሏት ምድርን፣ አበቀለች ሳር ቅጠሉን ህሉን ረቡን የረቂቅ ስራን ሲሰሩን ከዋክብትን ፀሐይ ጨረቃን ፈጠሩን ሐሙስን አልተውምና መፍጠር የሚበሩን ያላቸውን ነገር

ዓለም ዋጋን እናመሰግናለን። ቀሪው የጾም ጊዜም የጥሞና የጸሎትና የበረከት ጊዜ እንዲሆን እንመኛለን። ወደ ተከታዩ ዝግጅት እናልፋለን። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ35 ደቂቃ ሆኗል። የሁለተኛው አጋማሽ የመጀመሪያ ዝግጅታችን አፍሪካ ነክ ርዕሶች ነው። የደቡብ አፍሪቃዋ ከፍተኛ የጸረ ሙስና ባለስልጣን የሀገሪቱ ፕሬዚደንት ጄኮብ ዙማ የግል ቤታቸውን ለማደስ ከፍተኛ መጠን ያለው የመንግስት ገንዘብ እንደተጠቀሙ ደርሰውበታል። የግል ቤታቸውን ለማደስ የወጣው ገንዘብ ወደ 23 ሚሊዮን ዶላር የሚጠጋ ሲሆን ርዕሰ ብሔሩ ገንዘቡን እንዲመልሱ ባለስልጣኗ ጥሪ አቅርበዋል። ተቃዋሚዎችና አንዳንድ የሀገሪቱ ዜጎች ግን ክስ እንዲመሰረትባቸው እየጠየቁ ናቸው። የአሜሪካ ድምጽ ራዲዮ ዘጋቢ አኒታ ፓውል ከጆሀንስበርግ ያስተላለፈችውን ዘገባ አዳነች ፍስሐዬ ለአፍሪካ ነክ ርዕሶች ይዘዋለች። በደቡብ አፍሪካ ብሔራዊ ምርጫ ለመካሄድ የቀረው ጊዜ የሰባት ሳምንታት ሲሆን ፕሬዚደንት ጃኮብ ዙማ ለገዢው የአፍሪካ ብሔራዊ ኮንግረስ የምርጫ ድምፅ ለማሰባሰብ መሯራጥ በሚገባቸው ጊዜ ከስልጣን እንዲወርዱ የሚቀርበውን ጥያቄ በመከላከል ላይ ለማትኮር ተገደዋል። የደቡብ አፍሪቃ ጸረ ሙስና ባለሥልጣን ቱሉ ማዶነሴላ ባወጡት ባለ አራት መቶ ገጽ ዘገባ ኳዙሉ ናታል ክፍለ ሀገር በሚገኘው የገጠር ቤታቸው የጸጥታ ጥበቃ ለማጥበቅ በሚል በተደረገው የእድሳት ሥራ 23 ሚሊዮን ዶላር የሚሆን የመንግሥት ገንዘብ እንዲወጣበት ፈቅደዋል ይላል። ለፕሬዝደንት ዙማ የግል ቤት የተደረገው እድሳት መዋኛ ቦታን፣ የከብት በረትን፣ የጎብኚዎች ማዕከልንና ጣራ የሌለው ለትርኢት የሚያገለግል አዳራሽን ያቀፈ ነው። ይህ ታዲያ ለሀገሪቱ ፕሬዝደንት ደህንነት ጥበቃ ከሚያስፈልገው እድሳት የዘለለ እንደሆነ ባለሥልጣኗ ግልጽ አድርገዋል። አንዳንዶቹ እድሳቶች በህገ ወጥ ደረጃ ሊፈረጁ እንደሚችሉ ጸረ ሙስና ባለሥልጣን ገልጸዋል። አንዳንዱን የገንዘብ ወጪ ለመንግስት እንዲመልሱ ትዕዛዝ አስተላልፈዋል። ተቃዋሚው የዲሞክራሲያዊ ጥምረት ፓርቲ በበኩሉ ፕሬዚዳንቱ ከስልጣን ተወግደው ሁለተኛ ወደ ስልጣን እንዳይመለሱ ለማድረግ ሲል በኦፊሴል ክስ እንዲመሰረትባቸው እንደሚጠይቅ አስታውቋል። የፓርቲው ቃል አቀባይ ሙሲ ማይማኔ የታድሰው የፕሬዝደንት የግል ቤት ከሚገኝበት ቦታ አጠገብ ለአሜሪካ ድምፅ ሬዲዮ በስልክ ቃላቸውን ሰጥተዋል። በንካንድላ አካባቢ ያለው የፕሬዝደንት ጃከብ ዙማ ቤት በስልጣን ላይ ያሉ መሪዎች ማሳየት ያለባቸውን ስነ ስርዓታዊ ደንብ ይጥሳል። ስለሆነም ፕሬዝደንት ዙማ የሀገሪቱን ንብረት ከመባከን ለመጠበቅ ስላልቻሉ ሀገሪቱን የመምራት ብቃት የላቸውም የሚል እምነት አለን። የርዕሰ ብሔር ወገኖች ግን በቤቱ የተደረገው እድሳት ለጸጥታ ጥበቃ አስፈላጊ ነው ሲሉ ይከራከራሉ። በ በ255,000 ዶላር ወጪ የተሰራው መዋኛ ቦታ ለእሳት መከላከያ የሚያስፈልግ ውሃ ተብሎ ነው በኦፊሴላዊ ሰነድ የተመዘገበው። እሳት ቢነሳ የእሳት አደጋ ተከላካይ ሰራተኞች ንጹሑን ሰማያዊ ውሃ ለእሳት ማጥፊያ ሊጠቀሙበት ነው ማለት ነው። ገና ከድህነትና ከእኩልነት ጉድለት ባልወጣቸው ሀገር ይህን ያክል የመንግሥት ገንዘብ ለቅንጦት አገልግሎት መዋሉ በርካታ ደቡብ አፍሪቃውያንን አስቆጥቷል። ሶስት ሚሊዮን የሚሆኑ ደቡብ አፍሪካውያን ለኤሌክትሪክ መብራት ተደራሽነት የላቸውም። በሀገሪቱ የህዝብ ቆጠራ አሃዝ መሰረት የአንድ የደቡብ አፍሪቃ ጥቁር ቤተሰብ አማካኝ ዓመታዊ ገቢ 5500 ዶላር ይሆናል። የተቃዋሚ ፓርቲ ቃል አቀባይ ማይማኔ ታዲያ በርካታ ሌሎች ከፍተኛ ባለሥልጣኖችንም በሙስና ተግባር የጠቀሰው የጸረ ሙስናው ባለሥልጣን ዘገባ በደቡብ አፍሪቃ የሚዘወተር ነገር እንደሆነ ይጠቁማል ብለዋል። የጸረ ሙስናው ዘገባ የሚያረጋግጥልን ነገር ቢኖር የፕሬዚደንቱን ቤት በማደስ ተግባር የተሳተፉት ፕሬዚደንቱ ብቻ ሳይሆኑ ሌሎች ሚኒስትሮችም ጭምር እንዳሉበት ነው። ይህ የሚያሳየንም በግለሰቦች ደረጃ ብቻ ሳይሆን በስርዓታዊ መልክ የሚደረግ ሙስናም እንዳለ ነው። የደቡብ አፍሪቃ ጸረ ሙስና ባለሥልጣን ማዶን ሴላ ለፕሬዚደንት ዙማ መኖሪያ ቤት እድሳት ለቀድሞ የደቡብ አፍሪቃ ፕሬዚደንት ኔልሰን ማንዴላ ሁለት የግል ቤቶች ከተደረገው የጸጥታ ጥበቃ እድሳት ጋር ሲያወዳደሩት ለሁለት የማንዴላ ቤቶች የወጣው ገንዘብ 2.9 ሚሊዮን ዶላር እንደሆነ ጠቁመዋል። ለፕሬዚደንት ዙማ አንድ ቤት ግን 23 ሚሊዮን ዶላር ነው የወጣው። ለጸጥታ ጥበቃ እንዲያመች ተብሎ ለፕሬዚደንት ዙማ የግል መኖሪያ ቤት እድሳት የወጣው ገንዘብ ከሚገባው በላይ በመሆኑ በፕሬዚዳንቱ ላይ የሙስና ክስ እንዲመሰረት ተቃዋሚዎች ጥያቄ በማቅረባቸው የፕሬዝዳንቱ ምላሽ ምንድን ነው የሚል ጥያቄ ከአሜሪካ ድምፅ ሬዲዮ ለሚስተር ዙማ ቃል አቀባይ ማክ መሃራጅ ቀርቧል። አቋም የወሰዱት ገና ዘገባው እንኳ ይፋ ሳይደረግ ነው። ባለ 430 ገጽ የሆነውን ዘገባ የሰማሁት የህዝባዊ ጥበቃ አካል ሲያቀርበው ነው። ዲሞክራሲያዊ ውህደት የተባለው ተቃዋሚ ፓርቲ ቀደም ሲል የሀገሪቱን ምክር ቤት አታለዋል፣ ዋሽተዋልም በሚል በፕሬዚደንቱ ላይ ክስ ለመመስረት ሲያስብ ነበር። ይህ አልሆነም። አሁን ታዲያ ለምርጫ ፍጆታ በሚደረግ ነገር ላይ ከነሱ ጋር እሰጣ ገባ ውስጥ መግባት አልፈልግም። ፕሬዚደንት ዙማ በሙስና ወይም በወንጀል ሲከሰሱ ለመጀመሪያ ጊዜ አይደለም። ከስምንት ዓመታት በፊት በፆታዊ ጥቃት ተከሰው ነፃ ወጥተዋል። ከአምስት ዓመታት በፊትም በሙስና ተግባር ተከሰው ነበር። ሆኖም ልክ ፕሬዚደንት ከመሆናቸው በፊት ክሱ ተሰረዘ። አድማጮች፣ የሰኞ ምሽት ዝግጅታችን ይቀጥላል። ተከታዩ ቅንብር ጤና ይሆናል። አዘጋጅና አቅራቢው ሰሎሞን አባተ። ለፖሊዮ ቫይረስ የተጋለጠ አንድ የሁለት ዓመት ልጅ ኢትዮጵያ ውስጥ መገኘቱን የተባበሩት መንግሥታት ድርጅት የሰብአዊ አገልግሎቶች መጽሔት ሰሞኑን ባወጣው እትም አስታውቋል። የፖሊዮው ችግር የተገኘው በሶማሌ ክልል ዶሎ ዞን ዋርዴር ወረዳ ውስጥ መሆኑም ተገልጿል። ቫይረሱ በህፃኑ ላይ የተገኘው በአፍ ጠብታ የሚሰጠውን የፖሊዮ ክትባት ሰባት ዙር ከወሰደ በኋላ መሆኑን ተነግሯል። የተባለውን አጋጣሚ መገኘት በኢትዮጵያ ጤና ጥበቃ ሚኒስቴር አንድ የሥራ ኃላፊ ለቪኦኤ ያረጋገጡ ሲሆን ይህም ፖሊዮ ባለፈው ዓመት በምስራቅ አፍሪካ ከተከሰተ ወዲህ ኢትዮጵያ ውስጥ ሲገኝ አስረኛው መሆኑን አመልክተዋል። የአሁኑ በሁለት ዓመት ሕፃን ላይ ተገኘ የተባለው አጋጣሚ በያዝነው የአውሮፓውያን 2014 ዓ ም የመጀመሪያው መሆኑ ነው። ባለፈው የአውሮፓ ዓመት ሶማሊያ ውስጥ 194 ኬንያ ውስጥ ደግሞ 14 የኢትዮጵያን ዘጠኝ ጨምሮ በምስራቅ አፍሪካ በጠቅላላ 217 ህጻናት ለልጅነት ልምሻ አምጪ ለፖሊዮ ቫይረስ መጋለጣቸው ታውቋል። የዚህን ዘገባ ዝርዝር በሌላ ዝግጅት በስፋት ይዤላችሁ መለሳለሁ። ዛሬ መጋቢት 15 የዓለም የቲቢ ቀን ነው። ዕለቱ ከተለያዩ ዜናዎች ጋር በዓለም ዙሪያ እየታሰበ ነው። በአንድ በኩል የአዳዲስ የመድኃኒቶች መገኘት አዳዲስ ጥናቶች በመካሄድና ክትባት ሊገኝ የመቻሉ አዝማሚያ አበረታች ወሬ ሲሆን፣ በሌላ በኩል ደግሞ መድኃኒቶችን መቋቋም የሚችለው ቲቢ በዓለም ዙሪያ መብዛት ብርቱ ስጋት ደቅኗል። ምንም እንኳ የቲቢ ሞት ባለፉት 20 ዓመታት በግማሽ ቢቀንስም የመዛመቱ ሁኔታ ግን አሁንም አሳሳቢ መሆኑን የዓለም የጤና ና ድርጅት አስታውቋል። ባለፈው የአውሮፓ ዓመት ብቻ ከሺህ በላይ ሰው በዓለም ዙሪያ በቲቢ ምክንያት ሞቷል። ቆንጅት ቀደም ሲል ይሄ ጉዳይ አሳሳቢ የሆነ ነው ሰው ቢነጋገርበት መልካም ነው ስትኝ ነበረ። አዎ እንግዲህ የሀኪሞን የጠይቁ ክፍለ ጊዜ እንደመኖሩ አድማጮቻችን ያው በጣም አሳሳቢና አደገኛ ሁኔታ ላይ እንዳል አንዳንድ ሰየው የሚያሰኙ ዜናዎች ቢኖሩም በተለይ ደግሞ ለመድኃኒቱ አልበገሬ ማለቱ ነገር አሳሳቢ ነው። እና ቲቢ ነክ ጥያቄዎች ያላቸው አድማጮች በዚሁ ጥያቄዎቻቸውን እንዲያቀርቡ ይኸው፣ እንደውም አሉላ ከበደ ማለ ፕሮግራሙ አዘጋጅ ሀኪሞች ደግሞ በጣም ይተባበሩናል እና ጥያቄዎቻቸውን እንዲያቀርቡ በዚሁም ጋብዝ ለማለት ነው። ራሳችሁን ከቲቢ ጠብቁ፣ ጥያቄዎቻችሁን አቅርቡ፣ ተወያዩ፣ ተነጋገሩ፣ ቤቶቻችሁን አናፍሱ፣ መድኃኒቶቻችሁን አታቋርጡ፣ ቲቢን ተዋጉ። ኢቦላ ምዕራብ አፍሪካዊቱ ጊኒ ውስጥ 59 ሰው ገደለ። በጠቅላላው 86 ሰው የኪንታሮት ትኩሳት በሚያስከትልና 13ቱ በላቦራቶሪ የተረጋገጠ አጣዳፊ ሕመም መያዛቸውን የዓለም የጤና ድርጅት አስታውቋል። የዛሬ ሁለት ዓመት አካባቢ ምስራቅ አፍሪካዊቱ ዩጋንዳ ውስጥ የተቀሰቀሰው የኢቦላ ወረርሽኝ 16 ሰው መግደሉ ይታወሳል። ባለፉት አስር ዓመታት እጅግ የተጠናከረ ጸረ ወባ ዘመቻ ቢካሄድም አፍሪካ ውስጥ አሁንም 184 ሚሊዮን የሚሆን ሰው ለወባ አስጊ በሆኑ አካባቢዎች ይኖራል። ዘመቻው መጠናከርና ጥረቱ ማደግ በጀመረበት በአውሮፓውያኑ የዘመን አቆጣጠር በ2000 ዓ ም ይህ ቁጥር 220 ሚሊዮን ሰው እንደነበረ ሰሞኑን የወጣው ጥናት ማሳየቱን ሪፖርተራችን ጆዲ ካፖ ዘግቧል። ጥናቱ ወባ እጅግ በተንሰራፋባቸው 44 የአፍሪካ ሀገሮችና ግዛቶች ውስጥ በሺሆች በሚቆጠሩ ማ ማህበረሰቦች ውስጥ የተካሄዱ ቅኝቶችን ያካተተ መሆኑን ጥናቱን ያካሄደው ቡድን መሪ ዶክተር አብዲሳልን ኑር ገልጸዋል። ከሁሉም በፊት የተመለከት ነው፣ በአፍሪካ ማህበረሰቦች ውስጥ ያለውን ለወባ የመጋለጥ መጠን መፈተሽና ስፋቱን መገመት ነው። ይህ የግድ በወባ የሞተውን ሰው ቁጥር ማወቅ ሳይሆን እጅግ አደገኛ በሆነው የወባ አምጪ ህዋስ የተያዘውን ሰው ብዛት ከአካባቢው ህዝብ ብዛት ጋር በትዩ ማወቅ ነው። ይህ የወባ አይነት ደግሞ ፕላዝሞዲየም ፎልሲፓረም የሚባለው ነው። ከዶክተር ኑር ጋር በኬንያ የህክምና ምርምር ኢንስቲትዩት ዌልካም ትረስት የምርምር መርሃ ግብር ውስጥ አብረዋቸው የሚሰሩት ፕሮፌሰር ሮበርት ስኖው ጥናቱን የመሩ ሲሆን ቡድኑ የኦክስፎርድ ዩኒቨርሲቲና የዓለም የጤና ድርጅትን ተመራማሪዎችም ያቀፈ ነበር። የጥናቱ ውጤት ወባን መቀልበስ ተብሎ የተሰየመው ዘመቻና ሌሎችም ተጋጋዥ መርሃ ግብሮች ያስገኙትን ስኬት የሚያሳይ ነው። ዘመቻው እጅግ በርካታ የሆኑ ወገኖች ተሳታፊዎችን፣ የግልና የመንግስት ድርጅቶችና አካላትን በአንድ መድረክ ላይ ያሰባሰበ ነው። ዘመቻው ግብ አድርጎ የተጀመረው በአውሮፓውያኑ የዘመን አቆጣጠር በ2010 ዓ ም በወባ ምክንያት ይደርስ የነበረውን የሞት መጠን በግማሽ መቀነስ ነበር። ሲጀመር ታዲያ እንቅስቃሴው እምብዛም የተሳካ አልነበረም። ብዙ መንገጫገጭና ሻካራ መነሻ የነበረው ሲሆን ወደፊት መግፋትና ውጤት ማስመዝገብ ባለመቻሉም ተወቅሷል። ውጤቱ ሰሞኑን ይፋ የተደረገው አዲስ ጥናት ወባን ለመዋጋት የተደረገውን ዘመቻ በጎና ክፉ የሚባሉ ዜናዎችን የያዘ መሆኑን ዶክተር ኑር ይናገራሉ። በጎ ወይም መልካሙ ዜና ከአርባ አራቱ የአፍሪካ ሀገሮች በአርባው ውስጥ ለውጡን መገመት የምንችልባቸው ስራዎች ተከናውነዋል። ፋልሲፋርም በሚባለው ጥገኛ ህዋስ የተጠቁ ሰዎች ንጽጽራዊ ብዛት መጠን የተወሰነ መቀነስ ታይተዋል። በ2010 ዓ ም ወደ 218 ሚሊዮን የሚሆን ሰው ቦባ በእጅጉ በሚተላለፍባቸው አካባቢዎች በሚኖረው መካከል የመዛመት መጠኑ በአንድ የወረርሽኝ ተጋላጭነት ደረጃ ዝቅ ብሏል። ይህ በጎ ዜና ነው። የወረርሽኝ ተጋላጭነት በአንድ አካባቢ በበሽታ ስርጭት መጠን መለኪያ ተደርጎ ይወሰዳል። የዜናው ሌላ ገጽታ የሚያሳየው ግን እነዚህ በጎ ስኬቶች የተመዘገቡ ቢሆንም ከአፍሪካ ህዝብ ከ60 ከመቶ የሚሆነው ዛሬም ከ10 በመቶ በላይ የሚሆነው ሰው በጥገኛው ህዋስ ተይዞ ሊሆን የሚችልባቸው አካባቢዎች ነው። በተጨማሪም ከዚህ ህዝብ ብዛት ውስጥ 184 ሚሊዮን የሚሆነው ደግሞ ከአጠቃላዩ ግማሽ የሚሆነው ወባ ተይዞ ሊሆን የሚችልባቸው አካባቢዎች ነው። ወባና የወረርሽኙ መጠን ከፍተኛ ከሆነባቸው ወይም ምንም የመሻሻል ለውጥ ካላሳዩት ሀገሮች ውስጥ ኮንጎ ዲሞክራሲያዊት ሪፐብሊክን፣ ዩጋንዳን፣ ማላዊና ደቡብ ሱዳንን ይጠቅሳል ሪፖርቱ። ምንም እንኳን በወባ እየተያዘ ያለውና የተያዘውም ሰው ቁጥር አሁንም እጅግ አሳሳቢ በሆነ ሁኔታ ከፍተኛ ቢሆንም ከተጨበጡት ስኬቶች ግን ማፈግፈግ እንደማይፈልጉ ዶክተር ኑር ይናገራሉ። በዓለም አቀፉ ማህበረሰብ አበረታች ውጤቶች መመዝገባቸውን ይጠቁሙና ከ2000 ዓመተ ምሕረቱ መጠን በ2010 ዓመተ ምህረት 34 ሚሊዮን ሰው ከአደጋ ውጪ መሆኑን ያጎላሉ። አንዳንድ አካባቢዎች ከሌሎች ይልቅ ለምን ለለውጥ አልበገር የሆኑባቸውን ምክንያቶች አልፈተሽንም። በወረርሽኞች ምርምር ግንዛቤ ስርጭቱ ሲጀምር ከፍተኛ ሲሆን የበሽታው መስፋፋትና መዛመት ለማውረድ የሚጠይቀው ጊዜም ያንን ያህል የተራዘመ ነው የሚሆነው። ሌላው ምክንያት በብዙ ሀገሮች ውስጥ የጤና ጥበቃ ስርዓቱ የተዳከመ መሆኑ ሊሆን እንደሚችል ዶክተር ኑር አመልክተዋል። ምንም ያህል ሰው በወባ እንደተያያዘ ወይም እንደ ሞተ ለማወቅ ወይም ለመገመት ሊያግዙ ይችሉ የነበሩ የሚታመኑ መረጃዎች ለማግኘትም አዳጋች ነው። ጠንካራ የጤና ጥበቃ ስርዓቶች ይላሉ ዶክተር ኑር፣ በተላላፊ ተውሳኮች የመያዝ ወይም ለነርሱ የመጋለጡን አጋጣሚና አደጋም እንዲቀንስ ያደርጋሉ። በተጠኑት አስር ዓመታት ውስጥ ለወባ መከላከያና መቆጣጠሪያ መርሃ ግብሮች የተመደበው ገንዘብ ቀስ በቀስ ከመቶ ሚሊዮን ዶላር ወደ ሁለት መቶ ቢሊዮን ዶላር በአመት አድጓል። ገንዘቡ በዚህን ያህል መጠን ቢጨምርም አሁንም ተጨማሪ ነዋ የምፈልጋችን ነገር እርግጥ ነው። ያለፈው የወባ መከላከያና መቆጣጠሪያ ዓለም አቀፍ የተግባር መርሃ ግብር ወይም እቅዱን ያየን እንደሆን አፍሪካ ውስጥ ወባን ለመቆጣጠር የሚያስፈልገን ወደ አምስት ቢሊዮን ዶላር የሚሆን በጀት ነው። ኑር እንደሚሉት የወባ አጋጣሚዎችን በመቀነስ በኩል ዓለም አቀፉ ማህበረሰብ ሊኮራበት የሚገባውን ተግባር አከናውኗል። እንዲያም ሆኖ ታዲያ ምንም እንኳ ዓለም አቀፉ እጅግ ምንም እንኳ ዓለም እጅግ በበረታ የምጣኔ ሀብት ድቀት ውስጥ የሰነበተች ቢሆንም የወባን ያህል ተጋፊ የሆኑና አንገብጋቢ ተፎካካሪ ቅድሚያዎች ቢኖሩም ለወባ እየተመደበ ያለው ገንዘብ ባለበት እንዲቀጥል ማድረግ ብቻ ሳይሆን እንዲጨምርም ማሰብና መጣር እንደሚገባ ዶክተር ኑር ያሳስባሉ። በዚህም ወባን የተዳከመ የማኅበረሰብ ተግዳሮት ማድረግ ይቻላል። አሁን ባለንበት ጊዜ ግን ወባን የመቀልበስ ዘመቻ ወይም መርሃ ግብር እንደሚናገረው በወባ ምክንያት በእያንዳንዷ ደቂቃ አንድ ሕፃን ይሞታል። አድማጮች፣ አንድ የቀረን የሰኞው ዝግጅት አለ። የስፖርት ፕሮግራም አዘጋጅና አቅራቢ ሄኖክ ሰማ እግዜር። ሰላም የስፖርት ዝግጅት ተከታታዮች፣ እንደምናመሻችሁ ጤና ለእናንተ። ድልና ጎል ለቡድኖቻችሁ እመኛለሁ። በተለይ ጎል ለናፈቃችሁ ለማንቸስተር ዩናይትድ ደጋፊዎች። በእርግጥ የአርሴናል ደጋፊዎች ጎል እንዳልናፈቃችሁ እርግጠኛ ነኝ። የምሽቱን የስፖርት ዝግጅት የምንጀምረው በሳምንቱ መጨረሻ የሩጫና የአትሌቲክስ ውድድር ዜናዎች ይሆናል። ካለፈው ሳምንት ጀምሮ በባህር ዳር ከተማ እየተካሄደ ያለው የመላው ኢትዮጵያ ጨዋታዎች ሻምፒዮና የአትሌቲክስ ውድድሮቹ ሲገባደዱ የኦሮሚያ ክልል በ31 የወርቅ ሜዳሊያዎች አንደኛ፣ አማራ በሰባት ሜዳሊያዎች ሁለተኛ፣ ደቡብ ክልል ደግሞ በሶስት ወርቅ ሜዳሊያዎች ሶስተኛ፣ ትግራይ በአንድ ብቸኛ ሜዳሊያ አራተኛ ሆነው የአትሌቲክስ ውድድሩን አጠናቀዋል። ለአራተኛ ጊዜ እየተከናወነ የሚገኘው የመላ ኢትዮጵያ ጨዋታዎች ውድድር ከዘጠኝ ክልሎች ወደ 4600 በላይ አትሌቶችን በአትሌቲክስና በሌሎች ሁለገብ የስፖርት ውድድሮች የሚያሳትፍ ይሆናል። በመጪው ሳምንት ይጠናቀቃል። ከባህር ዳር ወደ ሮም ስንሸጋገር ትናንት እሁድ የዓለም አቀፉ አትሌቲክስ ፌዴሬሽን አይፍ ወርቃማ ሲል የሰየመው የማራቶና ዲ ሮማ ጥቂት በማውቀው ጣሊያንኛ የስፈታው የጣሊያን ማራቶን መሆኑ ነው። በወንዶቹም በሴቶቹም ውድድር አሸናፊዎቹ ኢትዮጵያውያን ሆነዋል። ሹሜ ኃይሉ 2 ሰዓት ከ09 ከ47 በሆነ ሰዓት ማራቶኑን ሲያጠናቀቅ አየሉ ለማ ገዳ የሴቶቹን ውድድር በ2 ከ34 ከ49 በመግባት አሸንፋለች። ኢትዮጵያውያኑ በዝናብ በረጠቡትና እጅግ አንሸራታች በነበሩት የሮማ ጎዳናዎች ሮጠው ሲያሸንፉ ሹሜ የሀገሩን ልጅ ሲሳይ ጂሳን አስከትሎ፣ አየሉ ደግሞ የሞሮኮዋን ጃናት ሐናኔንና ጣሊያናዊቷን ኤማ ኳሊያን አስከትላ ነው ያሸነፈችው። ኢትዮጵያውያኑ በ1952 ዓ ም በሮም ኦሎምፒክ የተጀመረውን የአበበ ቢቄላን የኢትዮጵያ የአፍሪካ ይበገሪነት እሁድ ዕለትም አስመስክረው አስጠብቀው ወጥተዋል። ድንቁ የ5000ና የ10000 ሜትር ልዑል የሚል ስም የተሰጠው ኢትዮጵያዊ ሯጭ ቀነኒሳ በቀለ በቅርብ ጊዜ በርቀቶቹ የጠፉበትን ውጤቶች በማራቶን እንደሚያገኝ ባስታወቀ በሁለት ወሩ የመጀመሪያ የማራቶን ውድድሩን በፓሪስ እንደሚጀምር አስታወቀ። ቀነኒሳ በሽናይደር ኤሌክትሪክ የፓሪስ ማራቶን የሚሳተፈው ግን እሳት በላሱ ሌሎች አይበገሪ አትሌቶች ተከቦ ነው። በዱባይ ማራቶን ከሁለት ዓመት በፊት 2 ከ05 ከ42 የሮጠው ኢትዮጵያዊው አብደላ ሻሚ ቀነኒሳን ይፎካከራል። አዝመራው በቀለም በዱባይ 2 ከ07 የሮጠ ነው፣ በፓሪስ ላይ ይሳተፋል። ሌላኛው ጌታቸው ተፈሪ ሲሆን ባለፈው ዓመት በሮጣቸው የማራቶን ውድድሮች አንድም ሰው አላሸነፈውም። ከቀነኒሳ ጋር የአሸናፊነት ክብሩን ያስጠብቅ ይሆን? የፓሪስ ጎዳናዎች ይመሰክራሉ። በሌላ የአትሌቲክስ ዜና ከ10 ቀን በኋላ በዴንማርክ ኮፐንሄገን በሚካሄደው የግማሽ ማራቶን ሩጫ የዓለማችን ምርጥ ምርጥ ሯጮች ይሰባሰባሉ። በግማሽ ማራቶን ውድድር አይበገሪያም በሳ መሆኑን ያረጋገጠው ኤርትራዊው አትሌት ዘረሰናይ ታደሰ ከወዲሁ የአሸናፊነት ግምቱን አግኝቷል። ኤርትራዊ ሯጭ ባለፉት የኮፐንሃገን የግማሽ ማራቶን ውድድሮች 12 ሜዳሊያዎችን ሲያሸንፍ፣ አምስቱ ወርቅ ሜዳሊያዎች ናቸው። የአፍሪካ የግማሽ ማራቶን ክብረ ወሰንም በዘረሰናይ እጅ ይገኛል። በዚህ ውድድር ኢትዮጵያ፣ ኬንያ፣ ስፔን፣ ጃፓን፣ ፈረንሳይ፣ ሩሜኒያና ዩናይትድ ስቴትስ አንዴም ሳይፈርሹ ላለፉት 22 ዓመታት አትሌት የማሰለፍ ክብራቸውን ሊያስጠብቁ ተዘጋጅተዋል። አሁን ወደ አውሮፓ የሳምንቱ መጨረሻ የስፖርት ውድድሮች ልውሰዳችሁ። ትናንት ማታ በስፔን ብቻ ሳይሆን በዓለም ምርጥ ጨዋታ እንደሆነ የሚመሰከርለት የባርሴሎናና የሪየል የሪያል ማድሪድ የላሊጋ ጨዋታ ኤል ክላሲኮ ተከናውኗል። በውጤቱም ባርሳ በአስገራሚ ፍጥነትና የቴክኒክ ብቃት የተሰለፈውን ማድሪድ አራት ለሶስት ሲያሸንፍ አርጀንቲናዊው አስማተኛ ሊዮኔል ሜሲ ሦስት ግብ አስቆጥሮ ሀትሪክ ሰርቷል። ግቦቹ ለባርሳ የልብ ደስታ፣ ለማድሪዶች ደግሞ የልብ ካውያ ሆነውባቸዋል። በጨዋታው ቅድሚያ ግብ ያስቆጠረው ባርሳ ሲሆን ግሩም ግብ አንድሪያስ ኢኒየስታ ከርቀት ለግቶ በሰባተኛው ደቂቃ ካታሎኒያውያንን አስፈንጥዟል። ማድሪዶች በተቀላጠፈ የፍጥነት ጨዋታ በ20ኛው ደቂቃና በ24ተኛው ደቂቃ በፈረንሳዊው ካሪም ቤንዜማ ሁለት ግቦች አከሉ። የቤንዜማ ግቦች ማድሪድን እስከ 42ተኛው ደቂቃ ሁለት ለአንድ እንዲመራ አስቻሉት። ከዚያ አርጀንቲናዊ ሊዮኔል ሜሲ በ42ተኛው ደቂቃ በምርጥ ቅብብል ከመረቢያ ዋህዳት ግብ ለባርሳ እኩልነትን፣ ለሜሲ ደግሞ በዚህ የኤል ክላሲኮ ውድድር የጎል ክብረ ወሰን የሰጠችው ሆናለች። በ55ተኛው ደቂቃ ማድሪዶች በፍጹም ቅጣት ምት አግኝተው 3 ለ2 መምራት ቢጀምሩ የዚህን ጨዋታ ሚዛን በ62ኛው ደቂቃ የለወጠ ክስተት ተፈጸመ። ብራዚላዊው አጥቂ ኔይማር ወደ ግብ ሲገሰግስ በማድሪድ ማዕከላዊ ተከላካይ ሰርጆ ራሞስ ተጠልፎ ወደቀ። ወዲያውኑ ዳኛው ራሞስን በቀይ ያሰናበቱት፣ ሜሲ የፍጹም ቅጣት ምቱን አገባ። በ 84 ኛው ደቂቃ ኢኔስታ በሻቢ አሎንሶ ተጠልፎ በማድሪድ የፍጹም ቅጣት ክልል ውስጥ ወደቀ ሜሲ ጥሩ ተጫዋች ብቻ ሳይሆን ፍጹም ቀጭነቱን አስመሰከረ። ባርሳ በዚህ ውድድር በማሸነፉ የላሊጋው ሻምፒዮና ልዩነቱን አጥብቧል። አትሌቲኮ ማድሪድ በሰባ ነጥብ በግብ ክፍያ በልጦ አንደኛ፣ ሪያል ማድሪድ በኩል ሰባ ሁለተኛ፣ ባርሳ ደግሞ በ69 ነጥብ ሦስተኛ ሆነዋል። የላሊጋው ፉክክርና ፍጥጫው ቀጥሏል። አሁን ወደ እንግሊዝና አምራ የሳምንቱ መጨረሻ ጨዋታዎች በርካታ ግቦች የገቡበት ምርጥ ምርጥ ጎሎች የታዩበትና አዝናኝ ነበር። ፕሪምየር ሊጉን የሚመሩት ቼልሲዎች የአርሴናል የሊግ አሸናፊነት ተስፋ ላይ ቀዝቃዛ ውሃ ጨልሰውበታል። በስታንፈርድ ብሪጅ ቼልሲ 6 ለ0 አሸንፏል። በሌላኛው ጨዋታ ከወደ ኋላቸው ማለት መከላከሉ ላይ እንደ አንበሳ ወገብ ቀጠን፣ ከፊት ለፊት ደግሞ ሲያጠቁ አይበገር አንበሳ የሆኑት ሊቨርፑሎች ካርዲፍን በሜዳው ስድስት ለሶስት አሽተውታል። ሉዊስ ስዋሬዝ ሦስት ግብ ሀትሪክ ሰርቶ ቀዮቹን አስፈንድቋል። በዚህ ዓመት አስደናቂ ጨዋታ እያሳየ ያለው የሊጉ አሸናፊ ማንቸስተር ሲቲም አይምሬነቱን የፉልሃምን ጎል መረቦች በበጣጠሱ አምስት ግቦች በማሸነፍ አስመስክረዋል። አፍሪካዊው እንቁ የአያ ቱሬ ሦስት ግቦችን አስቆጥሮ በፍቅሩ ያበዱትን የሲቲ ደጋፊዎችን ሕሊናቸውን አስቷል። ማንቸስተር ዩናይትድ በአፕተን ፓርክ ዌስትሃምን ሁለት ለዜሮ ሲረታ ዌይን ሩኒ ግርምግብ አስቆጥሯል። የሩኒጎል በነሐሴ ወር 1996 የዛኔ ወጣቱ ዴቪድ ቤካም ከመሃል ሜዳ ለግቶ ያገባት አይነት ድንቅ ነበረች። ፕሪምየር ሊጉን ቼልሲ በ69 ነጥብ አንድ ተጨማሪ ጨዋታ እያለው ሲመራ ሊቨርፑል አንድ ጨዋታ እየቀረው በ65 ነጥብ ሁለተኛ፣ ማንቸስተር ሲቲ ሶስት ተስተካካይ ጨዋታዎች እየቀሩት በ63 ነጥብ ሶስተኛ፣ አርሰናል በ62 ነጥብ አራተኛ ሆነው በቅርበት ይፎካከራሉ። አድማጮች፣ የምሽቱ የስፖርት ዝግጅት በዚሁ ተጠናቋል። ሳምንት እስከምንገናኝ መልካም ቆይታ። እናመሰግናለን። ሄሮክ ግሩም የስፖርት ዘገባ እንግዲህ በዚሁ ቸልሲ የሚለው ስም ቸለሰ ከሚለው የመጣ እንደሆነ ሞቅ አሳውቆናል። እናመሰግናለን። አብራችሁን ስለቆያችሁ የተከበራችሁ አድማጮች ዝግጅቶቻችን ተጠናቀቁ። በስቱዲዮ ፕሮግራሙን የመሩልን ደሳለኝ መኮንን፣ ሀይሉ ታምራትና ተፈራ ግርማ ቴክኒሻኑም ተተኪው ጆጊል ነው። በምሽቱ ፕሮግራም ዋና አዘጋጅ በአዳነች ፍስሀዬና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጂት ታዬና እኔም ሶሎሞን አባተንን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህናደሩ ነገ በቀደም በሚለው በአንድ ሰዓት በመደበኛው በሶስት ሰዓት እንገናኛለን። በሰላም ደሩ።